የኮሮና ቫይረስ ወደ አፍሪካ መዛመትና ሀገሮች እየወሰዷቸው ያሉ እርምጃዎችን እንመለከታለን። በተከታዩ ዘገባም በአህጉር ደረጃ የቫይረሱ ስርጭት አሁንም ገና ዝቅተኛ ደረጃ ላይ ቢሆንም አንዴ ከገባ በኋላ ግን በቀናት ውስጥ እየታየ ያለውን የመዛመት ፍጥነት ተከትሎ በርካታ የአፍሪካ ሀገሮች ወረርሽኙን ለመግታት ልዩ ልዩ እርምጃዎችን በመውሰድ ላይ ናቸው። ይሁን እንጂ አንዳንድ ሀገሮች ቫይረሱ የደቀነውን ብርቱ ፈተና ለመቋቋም የሚያስችል የመሰረተ ልማትም ሆነ የቴክኒክ ብቃት እንደሌላቸው እየተነገረ ነው። አሉላ ከበደ የተለያዩ ምንጮችን ዋቢ አድርጎ ተከታዩን የአህጉሪቱን ይዞታ የሚያስቃኝ ዘገባ ይዟል። የዚህን ዓለምን እያራደ የሚገኝ ወረርሽኝ የጥድፊያ መዛመት ለመግታት ለመሆኑ አህጉር አፍሪቃ የቱን ያህል ተዘጋጅታ ይሆን? በወረርሽኙ ብርታት አሁንም ገና ከጅማሬው ደረጃ ላይ ያለችው አፍሪቃ ሶስት መቶ ሰባ ሁለት ሰዎች ለቫይረሱ መጋለጣቸው የተረጋገጠባትና እስካሁንም ስምንት ሰዎች ለልፈት መዳረጋቸው የተዘገበባት አህጉር ዓለም አቀፉ ወረርሽኝ ቀደም ብሎ ክፉኛ ካጠቃቸው ከአሁን ቀደም ታይቶ የማያውቅ የተባለውን ጨምሮ በፍጥነት በወሰዷቸው እርምጃዎች ከተሳካላቸው አገሮችም ሆነ ካልሰምረላቸው ሌሎች የቱን ያህል ትምህርት ቀስማ ይሆን? ማድረግ ያለባትን ብቻ ሳይሆን በሰዓቱ ማድረግስ ተችሏት ይሆን? እስካሁን ከአምሳ አራቱ አገሮች ከፊል ያህሉ ሀያ ሰባቱ አገሮች ለቫይረሱ የተጋለጡ ሰዎች በድንበሮቻቸው ክልል ውስጥ መኖራቸውን በምርመራ አረጋግጠዋል። ቁጥራቸው በየሰዓቱ እየጨመረ ነው። አንዳንዱን እያነሳን በወፍ በረር መልከትና አድርግ ለቫይረሱ ተጋላጭ ሆኖን የመጀመሪያ ሰው በምርመራ ባረጋገጠች አንድ ሳምንት ዕድሜ ከ60 በላይ ሰዎች ለቫይረሱ መጋለጣቸውን ያረጋገጠችው ደቡብ አፍሪካ ጥብቅ እርምጃ ወስዳለች። የደቡብ አፍሪቃው ፕሬዚዳንት ሴረል ራማፎሳ የቫይረሱን የጥድፊያ ግስጋሴ ጋብ ለማድረግ በታለመ እርምጃ ደቡብ አፍሪቃን ከጎረቤቶቿ ጋር የሚያገናኙ ድንበሮችንና ትምህርት ቤቶችን በሙሉ እንዲዘጉ ብቻ ሳይሆን ውሳኔው ወዲያውኑም ተፈጻሚ እንዲሆን አዘዋል። ለቫይረሱ ክፉኛ ከተጋለጡ አገሮች የሚነሱ ጉዞዎችን አግደዋል። በተጨማሪም ከአንድ መቶ ሰው በላይ የሚሰባሰቡባቸው ህዝባዊ ስብሰባዎች ላይ እገዳ ጥለዋል። ህዝባችንን ከአደጋ ለመጠበቅ በሽታውን ለመቆጣጠር የሚያግዙና የቫይረሱን መዛመት በማህበረሰብና በምጣኔ ሀብት ላይ የሚያደርሰውን ጫና ለመቀነስ አስቸኳይና ጥብቅ እርምጃዎች ለመውሰድ ወስነናል። አደጋን ለመቆጣጠር በወጣው ድንጋጌ መሰረት የአስቸኳይ ጊዜ አዋጅ አውጀናል። ይህም ወረርሽኙን በመከላከልና ስርጭቱን በመቀነስ ላይ የሚያተኩር የተቀናጀ የአደጋ አመራር ዘዴ እንዲኖረን ያስችለናል። ደቡብ አፍሪካ የጣለችው የጉዞ እገዳ ከእንግሊዝ፣ ከቻይና፣ ከጀርመን፣ ከኢራን፣ ከጣሊያን፣ ከደቡብ ኮሪያ ከስፓኝና ከዩናይት ስቴትስ የሚነሱ ማንኛውንም ጉዞዎች ያካትታል። የወረርሽኙን አሃዝ ማሻቀብ ለመቆጣጠርም ወደ እኚህ አገሮች በተጓዙ የውጭ አገር ዜጎች ላይ ለሀያ ቀናት የሚዘልቅ የቪዛ እገዳ የጣለችው ደቡብ አፍሪካ ወረርሽኙ ክፉኛ ካጠቃቸው አገሮች ቪዛ ተመትቶላቸው የነበሩ ቻይናውያን እና ኢራናውያን አስር ሺህ ቪዛዎችን የምትሰርዝ መሆኗን በዛሬ ዕለት አስታውቃለች። በጣሊያንና በዩናይት ስቴትስ ላይም መሰል የቪዛ ማዕቀብ የምታደርግ መሆኗ ተጠቁሟል። በሌላ በኩል የተባለው እገዳ ከሚመለከታቸው አገሮች የሚመለሱ ዜጎቿም ምርመራ ይደረግላቸውና ከሌሎች ተለይተው እንዲቆዩ ይደረጋሉ። የደቡብ አፍሪቃ መንግስት በተጨማሪም አንድ መቶ አስራ አራት ዜጎችን የወረርሽኙ መነሻ ከሆነችው የቻይናዋ ውሃን ከተማ ባለፈው ቅዳሜና እሁድ ወደ አገር እንዲመለሱ አድርጓል። ከተመላሾቹ መሀል አንደኛው ለቫይረሱ የተጋለጡ መሆናቸው ሲረጋገጥ የተቀሩት ለሚመጡት ሶስት ሳምንታት ከሌሎች ተለይተው የሚቆዩ መሆናቸው ይፋ ተደርጓል። ሌሎች በርካታ የአፍሪቃ ሀገሮችም ተመሳሳይ እርምጃዎችን ወስደዋል። ኬንያ ከዜጎቿና ከዚያች አገር ነዋሪ ከሆኑ በስተቀር በሯን ለማንኛውም ተጓዥ ዝግ አድርጋለች። ለሰላሳ ቀናት የሚቆየው እገዳ ድንጋጌው ይፋ ከተደረገበት አንስቶ ባሉት ተከታዩ አርባ ስምንት ሰዓታት ውስጥ ተፈጻሚ ይሆናል። የኬንያ መንግሥት ትምህርት ቤቶችና ዩኒቨርሲቲዎችንም ዘግቷል። እስካሁን ለቫይረሱ የተጋለጠ አንድ ሰው ብቻ እንዳላት ያረጋገጠችው ጎረቤት ታንዛኒያም ወደ ህንድ የምታደርገውን በረራዎች ሰርዛለች። ለኮሮና ቫይረስ የተጋለጠ መሆኑን ባለፈው አርብ በምርመራ የተረጋገጠውን ጃፓናዊ ጨምሮ ባለፉት 24 ሰዓታት ውስጥ ብቻ ለቫይረሱ የተጋለጡት ሰዎች ቁጥር አምስት መድረሳቸውን ይፋ ያደረገችው ኢትዮጵያም በመላው አገሪቱ ያሉት ትምህርት ቤቶች እንዲዘጉ፣ ዩኒቨርሲቲዎችን አይጨምርም፣ እንዲሁም የስፖርት ውድድሮችንና ትዕይንቶችን ጨምሮ ማንኛውም ሰዎች በብዛት የሚሰባሰቡባቸውን እንቅስቃሴዎች ለቀጣዩ አስራ አምስት ቀናት አግዳለች። የመከላከያ የፊት ጭንብሎችን የአስቸኳይ ሕክምና ቁሳቁሶችንና ጸረ ትህዋ አስቀመሞችን ለሕዝብ ለማቅረብ መንግስታቸው ጥረት መያዙን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዛሬ ዕለት ባሰሙ ንግግራቸው አመልክተዋል። አሁን ባለው የትራንስፖርት ስርዓት ላይ የሚፈጥረውን ተጨማሪ ጫና ለማቅለልም የመንግስት ተሽከርካሪዎች ህዝቡን ለመርዳት ጥቅም ላይ የሚውሉ መሆናቸውን ይፋ አድርገዋል። እንደ ዓለሙ የጤና ድርጅት ደብሊዎችዮ ገለጣም ሶስት የአፍሪቃ አገሮች ግብጽ አንድ መቶ አስር፣ ደቡብ አፍሪቃ ስልሳ ሁለት፣ አልጄሪያ ደግሞ እስካሁን አርባ ስምንት ለቫይረሱ የተጋለጡ ሰዎች መኖራቸውን ማረጋገጣቸው ታውቋል። ሶማሊያ፣ ላይቤሪያና ታንዛኒያ በአንጻሩ እያንዳንዳቸው ገና የመጀመሪያዎቹን ተጋላጮች ማየታቸው ነው። አልጄሪያ ከአውሮፓ ጋር የሚያገናኛትን የባህርና የአየር በሯን ዘግታለች። ሞሮኮ ዓለም አቀፍ በረራዎችን ሙሉ በሙሉ ስታግድ ላይቤሪያ ከሁለት መቶ በላይ ለቫይረሱ የተጋለጡ ሰዎች ካሉባቸው አገሮች የሚነሱ ማንኛውንም ጉዞዎች አግዳለች። ለአፍሪቃ ፈተናውም ዘመቻውም ገና መጀመሩ ነው። ባላለቀውና ለአብዛኞቹም ገና የጀመረው ከኮሮና ቫይረስ ወረርሽኝ ጋር የተያዘው ትንቅንቅ እስካሁን ከታዩት ውድቀቶችና መነሳቶች የተቀሰመ ትምህርት ቢኖር የተሞከሩ ወሳኝ እርምጃዎችን ተግባር ላይ መዋል ነው። በአፋጣኝ ጊዜ የለም። አድማጮች በርዕሱ ላይ ከባለሙያዎች ጋር የሚደረጉ ውይይቶችን በተከታታይ እናቀርባለን።